አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያው ትግራይ ክልል በመልሶ ማልማት ጥረት የወርቅ ሽልማት አገኘ፣ ኢትዮጵያ ላይ በተደጋጋሚ በደረሰው ድርቅ ምክንያት በሚሊዮኖች የሚቆጠሩ ሰዎች አስቸኳይ የምግብ ረድኤት እንደሚያስፈልጋቸው ታወቀ፣ የአንጎላ ገዢ መደብ ፖርቱጋል ላይ ገንዘብ እያፈሰሰ መሆኑ ተገለጸ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው ትግራይ ክልል የተራቆተውና መሬት መልሶ በማልማት ተግባር ላሳየው ጥረትና ለአወጣ ፖሊሲ የወርቅ ሜዳሊያ ሽልማት ማሸነፉን ሮይተርስ የዜና አገልግሎት ድረገጽ ዘግቧል። ትግራይ በአንደኛነት አሸናፊ የሆነው በዓለም አቀፍ ደረጃ ከቀረቡት ምርጥ ፖሊሲዎች መካከል ተወዳድሮ ቀዳሚ በመሆኑ እንደሆነ ሮይተርስ ጠቅሷል። ሽልማቱን ከተባበሩ መንግስታት ድርጅት ጋር ሆኖ ያስተባበረው ወርልድ ፊቸር ካውንስል የተባለው ተቋም ነው። ሽልማት የሚሰጠውም በተባበሩ መንግስታት ድርጅት ድጋፍ ነው። የትግራይ አስተዳደር እርከኖችን ለመስራት፣ የመስኖ ውጥኖችን ለመዘርጋት በተራራና ኮረብታማ አካባቢዎች የአፈር መሸርሸርን ለመከላከል የድንጋይ ግድግዳዎችን ለመስራት በጎ ፈቃደኛ የገጠር ነዋሪዎች በዓመት 20 ቀናት እንዲያገለግሉ ማድረጉን፣ የሚሰሩትም ካለምንም ክፍያ መሆኑን ዘገባው ገልጿል። የዚህ ሁሉ ልፋት ውጤት በተግባር እንደታየ የሮይተርስ ድረ ገጽ ሲያብራራ የከርሰ ምድር ውሃ መጠን ከፍ ማለቱን፣ የአፈር መሸርሸር መቀነሱን፣ የሰዎች የእህል ማምረት ብቃት ማደጉንና የሚያገኙት ገቢ መጠን ከፍ ማለቱን አስገንዝቧል። የኢትዮጵያው ትግራይ ክልል የተራቆቱ መሬቶች መልሶ የማልማት ጥረት እውነታ ሊሆን እንደሚችል በተግባር አሳይቷል። ሌሎች የአፍሪቃ ሀገሮችም ፈለጉን እንዲከተሉ ተምሳሌት ሆኗል ሲሉ ሽልማቱን ያስተባበረው ወርልድ ፊውቸር ካውንስል ስራ አስኪያጅ አሌክሳንደር ዋንደን መናገራቸውን የሮይተርስ ዘገባ አውስቷል። ሕዝቡ ባደረገው የመልሶ ማልማት ጥረት ምክንያት ትግራይ ክልል በአሁኑ ወቅት ካለፉት 145 ዓመታት ወዲህ የበለጠ ለምነት አሳይቷል ብለዋል። በዎርልድ ካውንስል የመልሶ ማልማት ሥራ ጠቢብ ክሪስ ሬጅ ትግራይ ላይ በ15 ዓመታት ውስጥ ሴቶች፣ ወንዶችና ልጆች በኅብረት ባደረጉት ጥረት 1 ሚሊዮን ሄክታር የሚሆን መሬትን መልሶ ለማልማት ቢያንስ 90 ሚሊዮን ቶኖች የሚሆን አፈርና አለት በእጃቸው አንቀሳቅሰዋል ሲሉ ረጅ ማስረዳታቸውን ሮይተርስ የዜና አገልግሎት አስነብቧል። ዘ ኢንዲፔንደንት የተባለ ብሪታንያ የሚወጣ ድረገጽ ደግሞ ኢትዮጵያ ውስጥ የተፈጥሮ ሁኔታ ባስከተለው ተከታታይ ቀውስ ምክንያት በብዙ ሚሊዮን የሚቆጠሩ ሰዎች የምግብ ረድኤት እንደሚያስፈልጋቸው ጠቁሟል። ቢያንስ 7.8 ሚሊዮን የሚሆኑ ዜጎች ካለፈው ሚያዚያ ወር አንስቶ የአስቸኳይ ጊዜ ረዴት ሲያገኙ ቆይቷል። ካለፈው ጥር ወር አንስቶ ከነበረው 5.6 ሚሊዮን ከፍ ብለዋል ማለት ነው። ይሁንና በሶማሌ ክልል ያሉ 700,000 የሚሆኑ ሰዎች በጥሪት እጥረት ምክንያት የረዴት አቅርቦት ስላላገኙ የረሃብ ሁኔታ ሊገጥማቸው ይችላል የሚል ስጋት እንዳለ ድረገጹ ገልጿል። ኦክስፋም የተባለው ዓለም አቀፍ የ20 ረዴት ድርጅቶች ኮንፌዴሬሽን በአሁኑ ወቅት እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን በዶናልድ ትራምፕና በሰሜን ኮሪያ ላይ ያተኮረው ዓለም አቀፍ ማህበረሰብ ኢትዮጵያ ውስጥ ያለው ሁኔታ ወደ ከባድ ቀውስ ከመድረሱ በፊት እርምጃ እንዲወስድ ጥሪ አድርጓል። የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት ተባብረው ያወጡት ዘገባ በድርቅ በተጎዱት አካባቢዎች ያለው የምግብ እጥረት እየተባባሰ ሄዷል ሲል አስጠንቅቋል። በሀገሪቱ ካሉት ከግማሽ በላይ የሚሆኑ 228 ወረዳዎች ረድኤት ካልተገኘ በስተቀር ሰዎች ሊሞቱ በሚችሉበት ደረጃ ላይ እንዳሉ ዘገባው ጠቁሟል። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ሶማሌ ክልል ውስጥ ሁለት ሚሊዮን የሚሆኑ ከብቶች እንዳለቁ ገልጿል። በድርቅ የሚጎዱ አካባቢዎች እንዳሉ ሆኖ የጎርፍ መጥለቅለቅ የሚገጥማቸው አካባቢዎችም እንዳሉ ዘገባው ሲያስረዳ፣ ኦሮሚያ ውስጥ ባለፈው ሐምሌ ወር በአዳማ፣ በአርሲና በምስራቅ ሸቃ ዞን አራት ጊዜ የጎርፍ መጥለቅለቅ መመዝገቡን ኢንዲፔንደንት ድረገጽ አውስቷል። ከአምሳ በላይ የሚሆኑ ቤቶች በጎርፍ መጥለቅለቅ እንደፈረሱ፣ 800 ሄክታር የሚሆን የፍራፍሬና የአትክልት ተክሎች እንደወደመ ዘገባው ገልጿል። ኒውዮርክ ታይምስ ጋዜጣ ድረገጽ ላይ ወጣው ጽሑፍ በበኩሉም ፖርቱጋል በአንጎላ ላይ ለምት ዓመታት ያህል በቅኝ ግዛትነት የበላይነት ቦታ ነበራት። አሁን ግን የተገላቢጦች ሆነዋል ይላል ካስኬይስ በተባለው በበጋ ወራት ገዢው መደብ የሚያርፍበትና የሚዝናናበት የባሕር ጠረፍ አዲስ 14 ፎቆች ያሉት ኮንዶሚኒየም ሕንፃ ተሠርቷል። አብዛኛዎቹን አፓርትመንቶቹን የገዛው ታዲያ የአንጎላ ገዢ መደብ ነው። አንዳንዴ በብዛት ይገዛሉ። ስለሆነም አካባቢው የአንጎላውያን ሕንፃ የሚል ስያሜ አትርፏል ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ ወጣው ጽሑፍ ገልጿል። በፖርቱጋል ዋና ከተማ ሊዝበን ባለው ዋናው የልብስ መደብሮች ጎዳና የአንጎላ ሊቃን ምርጥ ልብሶችና ቦርሳዎች እንደሚገዙበትና በአንድ ማዘን ኢዛቤል ዶ ሳንቶስ የተባሉ አንጎላዊት ባለጸጋ ጽፈት ቤት እንደሚታይ ድረ ገጹ አውስቷል። ከአፍሪካ ሀብታሟ ሴት የሚባሉት ሳንቶስ በፖርቱጋል ያሉ ትልልቅ ባንኮችን ሚዲያንና የኤኔርጂ ኢንዱስትሪን የገዙ ናቸው። በፖርቹጋል ሀያላን ከሚባሉት ሰዎች መካከል አንዷ ሲሆኑ አንጎላን ለ38 ዓመታት ያህል የገዙት ጆሴ ኤድዋርዶ ዶ ሳንቶስ ልጅ ናቸው ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቅሷል። በአሁኑ ወቅት ገንዘብ ወደ ፖርቱጋል የምታፈሰው አንጎላ በመቶዎች ለሚቆጠሩ ዓመታት ያህል በፖርቹጋል አስከፊ ቅኝ አገዛዝ ስትሰቃይ የነበረች ሀገር ናት። በአሁኑ ወቅት አንጎላ አፍሪቃ ውስጥ ትልልቅ ከሚባሉት ነዳጅ ዘይት አምራች ሀገሮች አንዷ ናት። ተጠቃሚው ግን የአንጎላ ገዥ መደብ ነው። ህዝቡ ግን በድህነት እንደሚኖር ተገልጿል። አንጎላ በዓለም ደረጃ በከፍተኛ ሙስና ከሚከሰሱት ሀገሮች መካከል አንዷ ነች። የኢኮኖሚ ትብብርና የልማት ድርጅት በገለጸው መሰረት ፖርቹጋል በአንጎላ በኩል የሚደረገውን የሙስናና የገንዘብ ሽግግርን አስመልክቶ የላላ አያያዝ እንዳላት የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። ከአንጎላ ወደ ፖርቱጋል የሚገባው ገንዘብ ከፍተኛ ብዛት ያለው ከመሆን የተነሳ የአንጎላ ባለሥልጣኖች ፖርቱጋል ውስጥ በሙስና ተግባር እየተመረመሩ ናቸው የሚል ወሬ ሲሰማ፣ አንጎላ ከፖርቱጋል ጋር ያለኝን ግንኙነት አቋርጣለሁ በማለት ስትዝት፣ የፖርቱጋል የውጭ ጉዳይ ሚኒስትር ይቅርታ ጠይቀዋል ሲል የኒውዮርክ ታይምስ ጋዜጣ ድረ ገጽ ዘግቧል።